ፕሮፌሰር አድኖ አዲስ ስለ ትብብሮ በቅድሚያ አመሰግናለሁ። እንግዲህ ስለ ፕረስ ነጻነት እንወያያለን ብለን ነው የተነሳ ነው። የፕረስ ነጻነት በአንድ ሀገር እንዲጎለብት ግን አስፈላጊ የሆኑ ነገሮች ይኖራሉ። እና እስቲ በቅድሚያ የፕረስ ነጻነት በአንድ ሀገር እንዲጸና፣ እንዲጎለብት አስፈላጊ ናቸው የሚሏቸውን ተቋማት ቢገልጹልን። እሺ፣ ብዙ ነገሮች ያስፈልጋሉ ዴሞክራሲ እንዲጸና እና ስር እንዲሰድግ ከተፈለገ ነገር ግን ሶስቱን አነሳለሁ ሶስት አስፈላጊ ነጻነቶች መከበር አለባቸው ምሎና እነዚህ እንግዲህ የዴሞክራሲ ምርኩዞች እና ምሰሶ ናቸው ማለቴ ነው አንደኛ ዛሬ የምንወያይበቱ አርዕስት ነው የመጻፍ የመናገር ሀሳብ የመቀያየር ነጻነት ለግለሰብ ይሁን ለሚዲያ አስፈላጊ መሆኑን ነው ሁለተኛ የተደራጀና ነጻ የሆነ የፖለቲካል ተቃዋሚ መኖሩ ነው። ሶስተኛ ይሄ ደግሞ በጣም አስፈላጊ ነው፣ ፕሬስ ነጻነትን በጣም ያስፈልጋል። ገለልተኛ እና ነጻ የሆነ የሆኑ ፍርድ ቤቶች እና ዳኞች መቋቋማቸው ነው። የመጻፍና የመናገር መብት የሚያስጠብቁ እነሱ ናቸው። የሰብአዊ መብቶች በህገ መንግስት መልክም ቢሆን ወይም በሌላ ህግ ቢደረደሩ ከስራ ላይ እንዲውሉ የሚጠብቅና የሚቆጣጠሩ ገለልተኛ ፍርድ ቤትና ዳኛ ነው። እንግዲህ ገለልተኛ ፍርድ ቤት ስል ከፍርድ ቤቱ ጋር የተያይዘው የሚሰሩትን ጠበቆችም አቃቢ ህግ የመሳሰሉትን ይጨምራል። መንግስት ነጻ የሀሳብ መፍለቅንና መለዋወጥን መግቻ ምክንያት አያጣም። የሀገሪቱ ጸጥታ፣ የህዝቡ ህልውና፣ የግለሰብ መብት ይሄ ሁሉ ይደረድራል እና ያን ሁሉ አመዛዝኖ ይሄ ይሆናል አይሆንም ብሎ ሊፈርድ የሚችል ገለልተኛና ነጻ ፍርድ ቤት ዳኛ ያስፈልጋል ማለት ነው። ጠንካራ ተቃዋሚም ጠቀስ አድርገዋል። እዚያ ላይ ሊያብራሩልን ይፈቅዳሉ? የተደራጀና ነጻ ፖለቲካ ተቃዋሚ መንግስት የሚያፈልቃቸውን ሀሳቦች ይሄ ይህ አይሆንም ይሄ ለሀገሪቱ ይጠቅማል አይጠቅም ብሎ መንግስት ሀሳቦቹን እንዲመረምርና እንዲያስብባቸው የሚገፉቱ እነሱ ናቸው። ስልጣን የሚገድፈው ነገር ከሌለ ራሱን አይገድፍም ራሱን ያደራጃል እንጂ ስለዚህ ነጻ እና የተደራጀ ፖለቲካም ቢሆን ነጻ ፕሬስ መንግስት ለህዝቡ ተጠሪ እንዲሆንና የህዝቡን ፍላጎት እንዲመለከት ያስገድዱታል። እንግዲህ ፕሮፌሰር አድነው ዞሮ ዞሮ ይህ ውይይታችን ኢትዮጵያን የተመለከተ ነው የሚሆነው በቅርቡ የኢትዮጵያ መንግስት ባለስልጣናት አንድ አምስት የሚሆኑ መጽሄቶችን ዘግተዋል። የተዘጉበትም ምክንያት በሁለት ሺ ዘጠኝ ዓ ም እንደ አውሮፓ አቆጣጠር በወጣውና ብዙ ጋዜጠኞች በሱ እየተከሰሱ እስር ቤት የተሰደዱበት እነዚህ መጽሄቶች ተዘግተዋል። ከዚያም የተነሳ ጋዜጠኞችና አሳታሚዎች አሁን በቅርቡ እንደተሰደዱ ይታወቃል። ሌሎችም ዞን ዘጠኝ የሚባሉት ጦማሪያንና ጋዜጠኞች እንዲሁም ደግሞ ቀደም ብሎ የታሰሩም ብዙ ጋዜጠኞች አሉ እና በኢትዮጵያ የፕሬስ ነፃነት ከዘጠና ሰባቱ ምርጫ ወዲህ እየከሰመ ነው የሄደው የሚል ትችት አለ። ዓለም አቀፍ የፕሬስ ነጻነትን የሚገመገመው ወርልድ ፕሬስ ፍሪደም የተባለው ኢንዴክስ ኢትዮጵያን ከ180 ሀገሮች አንድ መቶ አርባ ሶስተኛ አርጓታል። እስቲ እንደው በመጀመሪያ ይሄ የመናገር የመጻፍ ወይም የፕሬስ ነጻነት የሚባለው ምንድን ነው? ለምንስ ያስፈልጋል? እኔም ስመለከት አንድ የሁማን ራይትስ ዎች የሰብአዊ መብቶች ተመልካች ታዛቢ ድርጅት አለ እሱም እንዳለው የኢትዮጵያ የሽብርተኝነት ሕግ ከረቀቀ ጀምሮ በኤሮፓያን አቆጣጠር ሁለት ሺህ ዘጠኝ ማለት ነው፣ የኢትዮጵያ ነፃ ሚዲያና ጋዜጠኞች እየተከሰሱ እየታሰሩ ነው። ያለበት ሁኔታ በጣም አሳሳቢ ነው። ክሱ ሁሉ በፖለቲካ የተመሰረተ ነው ብሎ ገምግሟል። ነጻነት የግለሰብም የጋራም ነጻነት ነው። እንግዲህ በእንግሊዝኛ ኮሌክቲቭን በለው የጋራ የግለሰብ ነጻነት የግለሰብ ነጻነቱ ሁሉም የታወቀ ነው። አንድ ሰው የመናገር የመጽሐፍ የመስማት መብቶቹ መብቶች እንዳሉት እያንዳንዱ ህገ መንግስትም ቢሆን የዓለም አቀፍ ህጎች ደንግገዋል። ለምን አንድ ሰው እንደዚህ ያለ ነጻነት ያስፈልገዋል ለሚለው ጥያቄ ሁለት መልሶች አሉኝ። እንግዲህ ወደ ፕሬስ ፍሪደም የፕሬስ ነጻነት ሳንገባ ማለት ነው። ለእያንዳንዱ አንድ ሰው በሀገሩ አስተዳደር በሚገባ እንዲሳተፍ ከተፈለገ ያ ሰው ሀሳቡን በነጻ ማሰራጨት ወይም ሀሳብ ከሌሎች በነጻ መቀበል እንዲችል ሁኔታዎች መመቻቸት አለባቸው። የታፈነ ግለሰብ የሀገሩን አስተዳደር ለማደራጀት ይሳተፋል ለማለት አይቻልም። ሁለተኛ፣ አንድ ሰው ነጻ ሰው ነው ሊባል የሚችለው እንደተባለው ተባለው ተገዶስ ሲያስብ አይደለም። የማሰብ፣ የመናገር፣ የመስማት ሀሳብ የመቀያየር መብቱ በመንግስት ሆነ በሌላ ግለሰብ አለመታገዱ ነው ሰው ነጻን የሚያሰኘው። የፕሬስ ነጻነት ደግሞ ለግለሰብ ብቻ ሳይሆን ለሀገሪቱ ጠቃሚ ነው። ምን ምን ነገሮች ሊጠቅሙ ይችላሉ ለሚለው፣ አንደኛ የተለያዩ ሀሳቦች እንዲቀርቡና እንዲወዳደሩ ከእነሱ ውስጥ የተሻለው ጠቃሚው፣ ወይም ወደ እውነት የቀረበው ለመምረጥ እንዲቻል ነው። ሀሳብን በነጻ ማስተላለፍና መወያየት ሀሳብን በነጻ ማስተላለፍና መወያየት ከሌለ ይህ ይህ አስተሳሰብ ይሰራል፣ ይህ አይሰራም ብሎ መገምገም አይቻልም። መንግስት ይህ ሀሳብ ጥሩ አይደለም፣ አይጠቅምም፣ እኔ አውቃለሁ እያለ በህግም ሆነ ያለ ህግ ሀሳብን መከልከል ከቻለ ምናልባት ከተከለከለው ሀሳብ ውስጥ ለህዙም ሆነ ለሀገሪቱ ጠቃሚው ሊሆን የሚችል ሀሳብ ታግዶ ይሆናል። መንግስት ሲያስተሳሰብ ዳኛና መርማሪ ከሆነ የዴሞክራሲ አስተማማኝነት መነመነ ማለት ነው። ነገሩ እውነትና ጥበብን አንድ ሰው ወይም አንድ ቡድን ጠቅልሎ ይዟል ሊባል አይቻልም። ሁለተኛ ነገር የፕሬስ ነጻነት ከተጠበቀ መንግስት የማይገባና ህገወጥ ስራ ሲሰራ ጋዜጠኞች ተከላክለው ባለስልጣኖቹ በሰሩት ተግባር ተጠያቂ እንዲሆኑ ለማድረግ ይችላሉ። ቅድም እንዳልሁት ስልጣን የሚገታው ከሌለ ራሱን ማዳበር ማመቻቸት እንጂ መገደብ አይችልም። ይሄ በአዳጊ ሀገሮች ብቻ ሳይሆን በሁሉም የሚያስፈልግ ነገር ነው። ለምሳሌ በአሜሪካ የሆነውን አንድ ነገር ልጥቀስ። በአሜሪካን ሀገር ኒክሰን የሚባል ፕሬዚደንት ነበር። በሚስጥር ህግ ተላላፊ ነገሮችን ሰርቶ ሸሽጎ ለመኖር ፈለገ። ወንጀሉን ፈልፍለው ያወጡት ጋዜጠኞች ነበሩ። እነሱ ባያወጡበት ደብቆ ይኖር ነበር። በፕሬዚደንት ቡሽ ዘመነ መንግስት የአሜሪካን ዋና ሰላይ ድርጅት ሲአይኤ በዓለም ዙሪያ ብዙ ሀገሮች በድብቅ ወህኒ ቤት አቋቁሞ ያለ ሕግ እስረኞችን ሲያሰቃቂ እንደነበረ ያጋለጠው የኒውዮርክ ታይምስ ነው ጋዜጠኛ የቡሽ አስተዳደር ያ በአደባባይ እንዲወጣ አልፈለገም ነበር። አሜሪካ ውስጥ እንዲሁ መሆኑን የሚያሳየን፣ ባለስልጣኖች ከትሜት ቢሆን የሚገታና የሚቀናቀናቸው ከሌለ ብዙ የማይገባ ነገር ሊያደርጉ ይችላሉ ማለት ነው። እንግዲህ ሌሎችም አሉ። ሶስተኛ ብጨምር ህዝብ መሪዎቹን ቀጣሪ ነው። ቀጣሪ ተቀጣሪዎችን መልካም ሰሩ አልሰሩም ብሎ ለመገምገም የሚችለው መረጃ በነጻ ሲፈልቅለትና ሲሰራጭ ነው። የነጻ ሚዲያ ተግባሩ አስፈላጊውን መረጃ መሰብሰብና ለህዝቡ ማሰራጨት፣ የህዝቡ ጆሮና አይን ሆኖ ማገልገል ከታፈነ፣ ያ ዋና ተግባር ሊፈጸም አይችልም ማለት ነው። እንግዲህ ምርጫም አለ። ዴሞክራሲ ማለት ህዝብ መሪዎችን ለመምረጥ ለመቀየር የሚያስችል አስተዳደር ነው። እዛም ላይ እንግዲህ የነጻ ጋዜጣ ሚና አስፈላጊ ነው። አዎ መብትና ኃላፊነት ነው። ይህ ምርጫ ማለት ለህዝቡ ትልቅ ኃላፊነት እና መብት ተሰጥቶታል። ህዝቡ በሚገባ ይህን እንዲያከናውን ከተፈለገ ያልታገደ መረጃ እንዲፈልቅና እንዲሰራጭ ያስፈልጋል። ይሄ ቡድን ከዚያ ቡድን ይሻላል፣ ይሄ ፕሮግራም ከዚያ ፕሮግራም ይበልጣል ብሎ አመዛዝኖ ሊመርጥ የሚችለው ነጻና በቂ መረጃ ሲያገኝ ነው። ይሄ ደግሞ ነጻ ፕሬስን ይጠይቃል። እንግዲህ ፕሮፌሰር አድኖ እንደሚያውቁት ይሄ ሽብርተኝነት የሚለው ቃል ወይንም አሸባሪ የሚለው ቃል አለማችን ላይ በስፋት መነገር ከጀመረ ወዲህ በጠላትነት የያዘው ያው ጋዜጠኞችን ነው። በብዛት በዚህ አክራሪ እስላማዊ መንግስት በተባለው የተገደሉት ሁለት የአሜሪካ ጋዜጠኞች ናቸው። ምን ሲሆን ነው ጋዜጠኞች የሚሰሩት ስራ አሸባሪነት ሊባል የሚችለው? የትኛውን የአሰራር መስፈርት ሲያልፉ ነው ጋዜጠኞች ለሽብር ዳርገዋል ሀገሪቱን ወይም ባለስልጣናቱን ሊባሉ የሚችሉት? በጣም አስቸጋሪ ጥያቄ ነው። ትልቁ የሚያሰራው ነገር ምንድን ነው? ሽብርተኝነት የብዙ ማስፈራሪያና ማሳፈኛ ሆኗል። እርግጥ አንድ ጋዜጠኛ አንድን ቡድን ተነስና ህዝቡን አጥፋ ወይም በከፊል ወይም በዛ ባለ መንገድ አጥፋ ብሎ ቢነሳ እንግዲህ ይህ መከልከል ሊኖርበት ይችላል። አሁን ተነስታችሁ ይህንን ህዝብ አጥፉ ማለት ሽብርተኝነት ብቻ ሳይሆን ትልቅ የሰብአዊ ማጥፋት አሰቃቂ ድርጊትም ነው። ነገር ግን በኢትዮጵያ የሚደረገው ነገር ቀረብ አድርጎ ሲያዩት እንደዚህ ያለውን መከልከያ አልሆነም። ህጉን ተመልክቼዋለሁ። አንዱ አንቀጽ ምን ይላል? ለሽብርተኞች ድጋፍ መስጠት ምን ይላል? የሞራል ምክር ወይም ድጋፍ መስጠት ነው ይላል። እንግዲህ ይሄ አስር እስከ አስራ አምስት ዓመት የሚያሳስር ነው። ይሄ እንግዲህ በጣም ሰፋ ያለ ነው። ብዙ ነገር ሊያስደርግ የሚችል ነገር ነው። አንድ ጋዜጠኛ ስለ አንድ ተቀናቃኝ ቡድን ቢጽፍ ይህ ቡድን ሽብርተኛ የተባለት ብሎ የተሰየመ ነው እንበል። ይህ ቡድን መንግስት ያላግባብ ነው ያወገዘው፣ ለዴሞክራሲ ቋሚ ነው ቢሎ ቢጽፍ የሞራል ምክር ወይም ድጋፍ ሰጠ ማለት ነው። እንደዚህ ብሎ ከተተረጎመ ይህ ሽብርተኝነት ከሆነ በነጻ የነጻ ፕሬስ መብት በጣም ቀረ ማለት ነው። የፖለቲካ ተቀናቀኞች እና የነጻ ፕሬስ ማስፈራሪያ ሆነ ማለት ነው። ከዓለም ሰብአዊ መብት ቋሚዎች ጋር ተመሳጥራችሁ መንግስት ልታዛቡ ብላችኋል የሚል ሰምቻሉ። እንደ ሁማን ራይትስ ዋች ያሉ አዎ፣ እንደ አምነስቲ ኢንተርናሽናል ያሉ ኒዮ ሊብራል ነው የሚሏቸው የኢትዮጵያ መንግስት ባለስልጣናት እነኚህን ነጻ ድርጅቶች እና እነሱ ድርጅቶች ጋር ተመሳጥራችሁ መንግስት ልታዛቡ ነው የተከለከለ ሽብርተኛ ወኪል ሆናችሁም እየሰራችሁ ነው የሚል ሰምቻለሁ። እንግዲህ የሰብአዊ መብት ቋሚ የዓለም አቀፍ ድርጅቶች እንዴት አድርገው ከእነዚህ ሰዎች ጋር ተማሳጥረው መንግስት ሊያዛቡ እና ሊገለበጡ እንደጀመሩ አላውቅም። አንድ ሰው መንግስት ሊገለብጥ ቢሻ ከሰብአዊ መብት ድርጅቶች ጋር ሊመሳጠር ብሎ ማመን ያስቸግራል። በሕጉ እንዳየነው አንዱ ሽብርተኛን መደገፍ ነው። ምን አይነት ድጋፍ ሽብርተኛነት መደገፍ እንደሚባል አይታወቅም። ወይም የሽብርተኛ ወኪል መሆን የሚል ነው። የሽብርተኛ ወኪል እንዴት እንደሚሆን አይታወቅም። እርግጥ የሽብርተኛ ወኪል ከሆነ አንድ ሰው እንግዲህ በሽብርተኝነት ሊከሰስ ይችላል። ግን ማን ነው ወኪል? ምን ወኪል አለው ነው? ግን ቅድም እንዳልሁት ደግሞ አንድ ሰው ህዝቡን ተሎ አነሳስቶ አሁን ተነሱና ይህንን ህዝብ ጨርሱ፣ ወይም ይህንን ህዝብ አጥፉ ብሎ ከተናገረ በሽብርተኝነትም ባይሆን በሌላ ነገር ሊታገድ ይችላል ማለት ነው። ህዝብ ሊጠፋ ከሆነ እና የህዝብ ጸጥታ፣ የህዝብ ህልውና ቶሎ ሊያጠፋ የሚችል ነገር ከተነሳ መንግስት እንግዲህ የህዝብን ህልውናና የሀገሪቱን ጸጥታ መጠበቅ ግዴታው ነው እና በሱ ሊከለክል ይችላል። እንግዲህ ችግሩ ምንድን ነው? መንግስት እንዴት አድርጎ ነው የህዝብ ህልውናና የሀገሪቱ ጸጥታ ተዛባብሎ የሚወስነው? ምን ምን ተመልክቶ ነው ሽብርተኛነትና የጸጥታ ችግርን ለማፈኛ እያደረገ ነው ወይስ በእውነት እየተወሰኑ ነው የሚለው ሌላ ጥያቄ ነው። በጥልቀት ካነሳነው ኢትዮጵያ ውስጥ እንግዲህ መንግስትን የሚቃወሙ ድርጅቶች አሉ። በግልጽ በሰላም አገር ውስጥ ተደራጅተው ሰላማዊ በሆነ መንገድ የሚንቀሳቀሱ ድርጅቶች አሉ። ነገር ግን በፈለገው መንገድ በሰላምም ይሁን በኃይል እናወርደዋለን የሚሉ ደግሞ ሌሎች ድርጅቶች አሉ እና ብዙ ጊዜ ጋዜጠኞች ከእነዚህ ኃይልንም እንጠቀማለን ከሚሉ ድርጅቶች ጋር ተያይዘው ነው የሚከሰሱት። እንግዲህ እነሱ ጋር ያላቸው ግንኙነት ምንድን ነው ነው የእነሱን የእነሱን አንዳንድ አስተሳሰብ ደህና አስተሳሰብ ካለ በአንድ በኩል እንገለብጣለን ቢሉም በሌላ በኩል ደግሞ ሀገሪቱ ምን አይነት ቋሚ ነገሮች ያስፈልጓታል ብለው የሚያስቡትን ነገር የሚስማቡበት ከሆነ መጻፍና ማስተላለፍ ሽብርተኝነት ሊያሰኝ አይቻልም። ህዝቡ ነው እንግዲህ ይህንን የሚወስነው። ብዙ ጊዜ መንግስት በዚህ ሲከሳቸው መለስ ብለን ካየ ነው ራሱ አንቀጹ ይሄ በ2009 ዓ ም እንደ አውሮፓ አቆጣጠር የወጣው የህግ አንቀጽ እንደውም አንዱ ጋር እንደማስታውሰው እነዚህ አሸባሪ የተባሉ ድርጅቶች የጻፏቸውን ነገሮች እንኳ መልሶ ቢጽፍ፣ ቢያነብብ፣ ቢያስነብብ እንደ ሽብር ይቆጠራል ብሎ ነው የሚተነትነው ያ ህግና ይሄ ከአጠቃላይ እንግዲህ ስለ ዲሞክራሲ ነው እና የምናወራው በነጻው ዲሞክራሲ ለምሳሌ እዚህ ሀገር ከሚሰራበት ነጻ ዲሞክራሲ ወይንም ከምዕራቡ ዲሞክራሲ አንጻር እንዴት ይታያል? ይህ እንግዲህ የነጻ ሀሳብ መቃየርና የሀሳብ መፍለቅ ነው እንጂ ሽብርተኝነት ሊባል አይቻልም። እንደዚህ ያለውን ነገር መንግስት ማገድ ከቻለ ብዙ ነገሮች ለመወያየት አይቻልም ማለት ነው። አንዳንድ ነገሮች አሉ መንግስት የማይወዳቸው እነሱ መንግስት የማይወዳቸው ነገሮች አገሪቱ ውስጥ ህዝቡ በነጻ ፕሬስም ቢሆን በግለሰብ ሁኔታ ሊያስብባቸውና ሊያመዛዝናቸው መቻል አለበት። አለበዚያ ነጻነት የለም ማለት ነው። ህዝብ የሚያስበውንና የሚወያይበትን መንግስት ይወስናል ማለት ነው። እሱ ደግሞ ለዴሞክራሲ አስተዳደር ጠላት ነው። ፕሮፌሰር አድነው አዲስ ወደ ሌላ ነጥብ ልውሰዶት። በሀገራችን አሁን ልማታዊ ጋዜጠኝነት የሚባል ነገር አለ። ልማታዊ ጋዜጠኝነት ልማትና በነጻነት መረጃዎችን ሰብስቦ አንድን ለጋዜጣ ወይንም ለሬዲዮ የሚሆን ነገር ፕሮግራም ማጠናቀር ለልማት እንቅፋት እንደሚሆን አይነት ነው ያለው ግንዛቤና ስለ ልማታዊ ጋዜጠኝነት እና ስለ ነፃው ጋዜጠኝነት ትራዲሽናል ጆርናሊዝም ስለ እሱ ይግለጹልን። ስለ ሁለት። አዎ ይህንን ይህንን ብዙ ጊዜ እንሰማለን። የልማታዊ ጋዜጠኝነት አስፈላጊ ነው፣ ታዳጊ ሀገሮች ከምዕራቡ የሚለዩበት አንዱ እሱ ነው የሚባል ነገር አንዳንድ ጊዜ እንሰማለን። እንግዲህ የልማታዊ ጋዜጠኝነት በሁለት ትርጉም ሊተረጎም ይችላል። አንዱ ትርጉሙ ምንድን ነው? ጋዜጠኞች የሀገሪቱን ሁኔታ ጠለቅ አድርጎ ለማወቅ እና ለማስታወቅ ከፈለጉ በየአቅጣጫውና በየሰፈሩ እየዞሩ ሁኔታውን እየመረመሩ ማስረጃ መሰብሰብ አለባቸው። ዝም ብሎ ከመንግስትም ሆነ ከሌሎች ድርጅቶች የሚፈልቀውን ማስረጃ መበተን የለባቸውም ይላል። የአስተሳሰብ የሚደገፍ እንጂ የሚነቀፍ አይደለም። የጋዜጠኞች ማስረጃዎች አገሪቱን በሚገባ ማደግ እንድትችል ሊረዷት ይችላሉ ማለት ነው። ሁለተኛው ግን ጋዜጠኞች ከመንግስት ጋር እየተጣመሩ የአገሪቱን እድገት መግፋት አለባቸው የሚል አስተሳሰብ ነው። ይሄ እንግዲህ ትንሽ የሚያስፈራ ነው። የሚያስፈራው ምክንያት ለምንድን ነው? ጋዜጠኞች ተጣምሮ ሲሰሩ የመንግስት ቃል አቀባዮች ሊሆኑ ይችላሉ። እንደ መንግስት ቃል አቀባይ ሊያስቆጥራቸው ይችላል። ሊያስቆጥራቸው ይችላል። እንግዲህ ከመንግስት ጋር እየሰሩ ነው። ነጻና ገለልተኛ ሆኖ አይገመግሙ የሚያሰኝ ነገር ሊመጣ ይችላል፣ የሚያስብል ነገርም ሊኖር ይችላል። ይሄ የነጻ ሜዲያ ሁኔታን ያናጋል። አንዳንድ ሰዎች ደግሞ ልማት ነው፣ ሌላው ነገር ሁሉ ተከትሎ ይመጣል እያሉ ይናገራሉ። በተለይ በሶስተኛው ዓለም መጀመሪያ እንደግ እንደግ ሲሉ ደግሞ ኢኮኖሚክ እድገት ማለት ነው። ግን እዚህ ነጥብ ላይ በዚህ በእድገት ዙሪያ ለምሳሌ አሁን በሀገራችን ተጨባጭ ሁኔታ አንዱ ትልቁ ችግር ሙስና ነው የሚባል ዘገባ ይወጣል። ነጻ ጋዜጣ ወይንም በነጻነት የሚሰራ ጋዜጠኛ ስለ እነዚህ ጉዳዮች ካልዘገበ፣ በሙስናው ምክንያት አገሪቱ የምትቀጭጭበት ሁኔታ ነው የሚቀጥለው እንጂ የተወሰኑ ሰዎች ሀብታም የሚሆኑበት የተወሰኑ ሰዎች ደግሞ በድህነት የሚቀሩበት ሁኔታ ነው እንጂ እድገትን አያመጣም። ይሄንንስ እንዴት ይመለክ? ትክክል ነው። ነጻ ጋዜጠኛ፣ ነጻ ፕሬስ እነዚህን ነገሮች መመርመር ካልቻለና መሪዎች የፈለጉትን ነገር እያደረጉ ቢኖሩ እድገት በደንብ አይመጣም ማለት ነው። ሁለተኛ ነገር ምንድን ነው? አንድ በጣም የታወቁ የህንድ ዜጋ፣ በኢኮኖሚ የኖቤል ሽልማትን የተጎናጸፉ የታወቀው የኢኮኖሚና የፊሎሶፊ ምሁር አማቲያሴን የሚባሉ እድገት ነው የሚያስፈልገን ለሚል ህዝብ ሁለት መልስ ይሰጣሉ። አንዱ መልስ ምንድን ነው? አይ እናንተ ነጻ መናገር እና ሀሳብ በነጻ መቃየርም እኮ እድገት ነው እሱ ዋና እድገት ነው። ሁለተኛ ነገር ደግሞ የሦስተኛ ዓለም በተለይ አምባገነን መንግስቶች እቅዶቻቸው ብዙ ጊዜ መጨረሻቸው የማያምረው ነጻ ፕሬስ፣ ተቃዋሚ ቡድን ስለሌለና እነዚህ ፖሊሲዎች ይሄ ይሄ ይጎድላቸዋል ብሎ ለመገብገብ እና ሀሳብ ለማቅረብ ባለመቻላቸው ነው ይላሉ። ስለዚህ የነጻ ሀሳብ መፍለቅና ኢኮኖሚ እድገት ተቃራኒዎች አይደሉም። የነጻ ፕሬስ ሲመረጡ ደህና ደህናዎቹና ጠቃሚ ጠቃሚዎቹን ፖሊሶች እንዲመረጡ ሊያደርግ ይችላል። እሺ ፕሮፌሰር አድነው ነው እንደው በማጠቃለያ ጠቅለል አድርገው እርስዎ የሚሰጡኝ ስለ መገናኛ ብዙሀን ጠቃሚነት ለአንድ ሀገር ለዲሞክራሲ እድገት የሚሰጡኝ ካለ እሱን እቀበልና እናጠቃልላለን። ያልነካ ነው ነጥብ ካለ ጨምረው ማለት ነው። አንድ ሁለት ነገሮች ልናገር አንደኛ የተለያየ ሀሳቦች ለምን ያስፈልጋሉ ነጻ ፕሬስ ለምን ያስፈልጋል ብለን ተነጋግረናል ግን አንድ ነገር ልጨምርበት የተለያዩ ሀሳቦች እንዲፈልቁና እንዲጋጩ ሲፈቀድ የኔ ሀሳብ ብቻ ነው ጠቃሚው ወይም እውነት የእኔ ነው ብሎ የመገመት ባህል እየመነመነ ይሄዳል እየመነመነ ይሄዳል ይሄ ማለት እንግዲህ ቶለራንስ ነው ነጻ ፕሬስ መቻቻልን ያስተምራል አንዳንድ ጊዜ ምንድን ነው አንዱ ሀሳብ ሲመጣ ከኔ ሀሳብ ጋር ከተቃረነ ትክክል አይደለም ብሎ የማሰብ ሁኔታ ብዙ ጊዜ አለ። ግን የተለያዩ ሀሳቦች ከመነጩ እነዚያን ሰምቶ ለመቻል ባህል ከዳበረ ቶለራንስ ይባላል በእንግሊዝኛ። ጥሩ ነገር ነው ማለት ነው። መቻቻል የማይስማሙበትን ሀሳብ ሰምቶ የመቻል ባህል ትልቅ ባህል ነው። እሱንም ያስተምራል ለማለት ነው። ቅድም እንዳልሁት ነጻና ገለልተኛ ፍርድ ቤት የመንግስትን ክልከላ መሮ የማይሆንን አይሆንም ሁሎ የሚገመግም ፍርድ ቤት ያስፈልጋል። እንግዲህ መንግስት የነጻ ፕሬስ መኖሩን ከልብ ሊያምንበት ይገባል። በልብ ካላምንበት ችግር ነው። ሶስተኛ ነገር ህግ ሲደነገግ፣ አሁን እንግዲህ ህጉን ስመለከተው አንዱ ችግር ምንድን ነው ሰፋ አድርጎ ይደነገጋል ለመንግስት እንዲመች ተደርጎ መንግስት እንዲከለከል የሚያመቻች ነገር አድርገው ይደነግጉታል። ሲደነገግ የነጻ ፕሬስን መከልከያ መንገዱ እንዳይሰፋና የማፈኛ ምክንያት እንዳይበዛ የመከላከያ ምክንያቶችን ጠበብ አድርጎ መደንገግ ያስፈልጋል። ዙሪያ ጥምጥም ነው። ለእሱ ደግሞ ከተቃዋሚም ከገዢም ፓርቲ የተውጣጣ ሰፋ ያለ አባል ያለው ምክር ቤት ይጠይቃል ማለት ነው። እሱ እንግዲህ ቅድም የተነጋገርነው ነው። ሶስቱም እንግዲህ የተያያዙ መብቶች ናቸው። መቼም ሰፋ ያለ ጊዜ ወስደው ለሰጡን ትምህርት ፕሮፌሰር አድነው አዲስ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ።